ከሶስት ቀናት የባህር ላይ ጉዞ በኋላ ህዳር 2 ቀን 2017 ማለዳ በሁለት ጀልባዎች ላይ የተሳፈሩ 75 ፍልሰተኞች ከሩቁ መብራትና ተራራ ይታያቸው ነበር። የምሽት ጸሎት ጥሪም ይሰማቸው ነበር። መዳረሻቸውና በህንዱ ውቅያኖስ የምትገኘው የፈረንሳይ ደሴት ማዮት በቅርብ እይታቸው ውስጥ ነበረች። የጀልባዋ ዋና አዛዥ ያዩትንና ያደመጡትን አረጋገጠላቸው። ወደ ባህሩ ዳርቻ ተጠግተው ነበር። የጀልባዋ ና አዛዥ ግን አንድ ችግር እንዳለ ተናገረ። በባህር ዳርቻው የሚገኙ ወሮበሎች ጥቃት ሊያደርሱባቸው እንደሚችሉ ለተሳፋሪዎቹ ነገራቸው። ሉል ኦስማን መሐመድ ወደ ማዮት በማቅናት ላይ ከነበሩት ጀልባዎች በአንዷ ላይ ተሳፋሪ ነበረች። አዛዡ ጀልባዋን አቁሞ በሁለቱ ጀልባዎች ላይ ላሉ ተሳፋሪዎች ምሽቱን በባህሩ ላይ አሳልፈው ጠዋት እንደሚጓዙ እንዳሳወቃቸው ሉል በአስተርጓሚ ለቪዮኤ ተናግራለች። ለዚህ ጉዳይ ከመደበው አሰሪው ጋር አርባ ሰዎች እንደሚሳፈሩ ተስማምተው እንደነበር ነገረን። በእያንዳንዱ ጀልባ ሀያ ሰዎች፣ አሁን ግን ያላችሁት ሰባ አምስት ናችሁ። በመሆኑም የተሰጠኝ ገንዘብ በቂ አይደለም። ማንም በኃላፊነት ሊጠይቀኝ አይችልም። አለቃው አልከፈለኝም አለን። ሕገ ወጥ አዘዋዋሪዎችም የሆኑት የጀልባዎቹ አዛዦች ጥቂት ቀናት ቀደም ብለው ከሞምባሳ በመነሳት ዋናዋ ጀልባ ላይ ተሳፍረው ከፍልሰተኞቹ ጋር አብረው ነበሩ። ስራቸውም ወደ ጉዞ መዳረሻ ወደ ሆነችው ማዮት ፍልሰተኞቹን ማድረስ ነበር። የፈረንሳይ ደሴት ማዮት ከቅርብ ጊዜያት ወዲህ ወደ አውሮፓ መሻገር የሚያልሙ ፍልሰተኞችን ስትስብሰንብታለች። ፍልሰተኞቹ ያሰቡበት ከመድረሳቸው በፊት ግን የቀረቻቸውንም ገንዘብ ለመውሰድ ሕገ ወጥ አሻጋሪዎቹ የመጨረሻ ሙከራቸውን ለማድረግ ነሱ ሉል ሁኔታውን እንዲህ ትገልጻለች። ሞተሩን ጀመረ፣ በውሃው ላይ ወዲያ ወዲህ አለና መልሶ ሞተሩን አጠፋ። አንዳንዴ ወደ ባህሩ ይሄዳሉ፣ አንዳንዴ ደግሞ ወደ ዳርቻው ይጠጋሉ። መላልሶ ይህን ካደረገ በኋላ ሞተሩ መበላሸቱን ነገረን። ሁለቱ ህገ ወጥ አስተላላፊዎች ጀልባዎቹን ወደ ባህሩ መሃል ወስደው ተዋቸው። ከማዮት የመጣውም ሆነ ከኮሞሮስ የተነሳው አስተላላፊ በተከታታይ ቀናት ፍልሰተኞቹን ባህሩ ላይ ጥለው ሄዱ። ህገ ወጥ አስተላላፊዎቹ ጥሏቸው ከሄዱ በኋላም ፍልሰተኞቹ ሁለቱን ጀልባዎች አንድ ላይ ያገናኙ፣ እርስ በእርሳቸው ለመረዳዳትም ሞከሩ። አናስ ኢብራሂም አብዲ ከፍልሰተኞቹ አንዱ ነው። ሁለቱን ጀልባዎች አንድ ላይ አሰርን። በሚቀጥለው ማለዳ አንድ ተጨማሪ ጀልባ ጠብቀን ነበር። አልመጣም። ለሶስት ቀናት ጀልባዎቹ እንደታሰሩ ተኛን። ለመተባበር ወሰንን። መዋኘት የሚችሉት የሴቶችን ህይወት ለመታደግ ሞከሩ። ወንዶች ወደ ውሃው ገቡ፣ ሴቶች ደግሞ ጀልባውን በእጃቸው ለመቅዘፍ ሞከሩ። እኔ ወደ ጀልባው ላይ ወጥቼ ነበር። መዋኘት የሚችሉት ስድስት ሰዎች አንድ ላይ ሆንን። አሞኝ ደክሞኝ ነበር። ብዙ ሰዎች ስለተጫኑ ጀልባው ከብዶት ነበር። ስለዚህ ወደ ሌላኛው ጀልባ ተዛወርኩ። ሰባ አምስቱ ፍልሰተኞች አንዱ የተበላሸ ሞተር፣ ሌላው ደግሞ ሞተር በሌለው ጀልባ ላይ ካለ ምግብ፣ ውሃና አቅጣጫ ጠቋሚ መሳሪያ መሃል ባህሩ ላይ ቀሩ። ከዋናው ጀልባ ያገኙት የነበረው ቴምር የተጠበሰ ዶሮ እና ዳቦ አልቆባቸዋል። ወደ ማዮት የሚያደርጉት ጉዞ የሚወስደው ጊዜ ጥቂት ሰዓታት ብቻ ሊሆን እንደሚችል ገምተው ነበር። ጀልባዎቹም ሆኑ ፍልሰተኞቹ ወዴትም ሆነ እንዴት መንቀሳቀስ በማይችሉበት ሁኔታ መሃል ባህሩ ላይ ቀሩ። ፍልሰተኞቹ ለሦስት ቀናት ጀልባዎቹን ለማንቀሳቀስ ሞከሩ። በዚህ ወቅትም የመጀመሪያው ሞት ተከሰተ። የስኳር ታማሚ የነበረ አንድ ወጣት ሕይወቱን አጣ። ከአስር ቀናት በኋላ በአብዛኛው ሴቶች በነበሩበት ጀልባ ላይ ሌላ ሞት ተደገመ። ፋጢማ የተባለች ሴት ነበረች። ሉል ኦስማን ሙሐመድ ፋጢማን ታውቃታለች። ለሁለት ቀናት ድንጋጤ ላይ ነበረች። ከሞተች በኋላ አስክሬኗን ለሁለት ቀናት አቆየን። ወንድሟ ወደ ውሃው መወርወር እንደሌለብን ነገረን። ከአስክሬኗ ፈሳሽ መውጣት ሲጀምር ግን ወደ ውሃው ወረወርናት። በሚቀጥለውና እጅግ ሞቃት በነበረው ቀን ደግሞ አንድ የሁለት ዓመት ሕፃን ሕይወቱን አጣ። ለልጁ ወተት ነበረን። ወተቱን ከባህር ውሃው ጋር ስንቀላቅለው ግን አይጠጣም። የእናቱን ጡት መመገብ ሲጀምር እናትየው ተዝለፍልፋ ትወድቃለች። ምግብ ስላልወሰደች መተንፈስም አትችልም ነበር። በኋላ ወተቱን ከእርሷና ከእርሱ ሽንት ጋር መቀላቀል ጀመርን። ያንን እየወሰደ ለሁለት ቀናት በህይወት መቆየት ቻለ። ከቀናት በኋላም የልጁ እናት ሞተች። በመጀመሪያው ጀልባ ላይ ብቻ 17 ሰዎች ሞቱ ከእነዚህ ውስጥ 14 የሚሆኑት ሴቶች ናቸው። በሁለተኛው ጀልባ ደግሞ 10 ሞቱ። ጀልባው የትም አያደርሰንም በሚል ተስፋ የቆረጠ ወጣት ወደ ውሃው ዘሎ መዋኘት ጀመረ። ወዲያውኑ ግን ማዕበሉ ወደ ተቃራኒ አቅጣጫ ወሰደው። ልጁ ከዛ ወዲ አልታየም። በዛን ማለዳ አንድ አሳ አስጋሪ መርከብ ወደ እነርሱ ተጠጋ። ከፍልሰተኞቹ አንዱም ሊያነጋግራቸው ሞከረ። ገንዘብ ከኪሱ አውጥቶም ገንዘቡን ወስደው እንዲታደጓቸው ተማጸነ። መጀመሪያ ላይ ጥለዋቸው እንደሚሄድ ብለው ነበር። ሉል ሁኔታውን እንዲ ታስታውሳለች። በኋላ ተመልሰው መጡ። ወደኛም ተጠጉ። በጀልባው ላይ ያሉትን አስክሬኖች ተመለከቱ። ደነገጡ። ውሃ፣ ሩዝ እና ፍራፍሬ ሰጡን። አናስ በበኩሉ ከአደገኛው ሁኔታ ከመዳናቸው በፊት የነበሩትን የመጨረሻ ቀናት እንዲ ያስታውሳል። በስተ መጨረሻዎቹ ሶስት ቀናት ሁሉም ተዳክሞ ነበር። አላህ ኃይሉን አሳየን። ነፋስ ነበር፣ ጀልባውም ልክ ሞተር እንዳለው ይንቀሳቀስ ጀመር። ጨረቃ ባለመኖሯ ጨለማ ነበር፣ ዝናብም ነበር። በኋላ ሲነጋም አንድ ተራራ ተመለከትን። ባህር ዳርቻ መድረሳችንንም አወቅን። ነገር ግን የጀልባው አቅጣጫ ወደ ተቃራኒው የዞረ ነበር። ሳሚር ወደ ውሃው ዘሎ በመግባት አቅጣጫውን ወደ ዳራ ዞረው፣ አሳ አስጋሪውም ገመዱን ወረወረልን። ፍልሰተኞቹ በስተ መጨረሻ ለማዳጋስካር ባለሥልጣናት ተላልፎ ተሰጥተዋል። የሶማሊያ መንግሥት ሉልና አናስን ጨምሮ አርባ ሰባት ከአደጋ የተረፉትን ዜጎች ባለፈው ቅዳሜ ወደ አገሩ መልሷል። ቀኑ ፍልሰተኞቹ ከኬንያ ባህር ዳርቻ ወደ ማዮት ጉዞ የጀመሩበት አንደኛ ወሩ ነበር። ሐሩን ማሩፍ ለላከው ዘገባ እንግዶልነኝ፣ ዋሽንግተን ዲሲ።